ዋዜማ ለሀገረ ኢትዮጵያና ኢትዮጵያውያን ቢሰሙት ያልነውን የምናጋራበት ሳምንታዊ የፖድካስት የሬዲዮ ስርጭት ዋዜማ ቻችን እንደምንሰነበታችሁ ይህ የዋዜማ ሬዲዮ ሳምንታዊው በነገራችን ላይ የተሰኘው ፕሮግራማችን ነው። የዛሬው አስተናጋጃችሁ መስፍን ነጋሽ ነኝ። በዚህ ውይይት አብረውኝ የሚቆዩት ስለሺ ጠናና ደረሰ ጌታቸው ናቸው። ሁለቱም ቤተኞች እንደመሆናቸው ማስተዋወቅ የሚያስፈልገኝ አይመስለኝም። ዛሬ የምንነጋገረው በቅርብ ስለተካሄደው የኢህአዴግ ድርጅታዊ ጉባኤ ይሆናል። በመቀሌ ከተማ በተካሄደው በዚህ አስረኛው የኢህአዴግ ድርጅታዊ ጉባኤ እንደተለመደው አንዱ ጉዳይ የመተካካት ጉዳይ ነበረ። ከዛ በተረፈ ግን ይህ ነው የሚባል ፖሊሲ ወይም የስትራቴጂ ለውጥ ይደረጋል ብሎ ያሰበም የገመተም ሰው አልነበረም። ለአብዛኛው ተመልካችን በዚህ በኩል የድርጅቱ ጉባኤ በታሰበው መንገድ ነው የሄደው ማለት ይቻላል። ለጉባኤውም በጉጉት ሲከታተሉ ለነበሩ ሰዎች አንዱ አጓጊ ነገር የነበረው በድርጅቱ አባል ድርጅቶች ውስጥ በተለይም ደግሞ በህወሀት ውስጥ ሊደረግ ይችላል ተብሎ የነበረው የመተካካት ወይም አዳዲስ ሹሞችን ወደ ድርጅቱ መሪነት የማምጣት ጉዳይ ነበረ። የተለያዩ የዜና ማሰራጫዎች በወቅቱም ከዛም በኋላ እንደዘገቡት ግን የህወሀት አመራር ከሞላ ጎደል ሳይለወጥ ባለበት ቀጥሏል። በኋላ በተካሄደው የኢህአዴግ አስረኛ ድርጅታዊ ጉባኤም ድርጅቱ ከሞላ ጎደል አብዛኞቹን አመራሮቹን ባሉበት እንዲቀጥሉ ወስኖ የአሁኑን ጠቅላይ ሚኒስትር እና የድርጅቱን ሊቀመንበር አቶ ኃይለማርያም ደሳለኝን ጨምሮ አብዛኞቹን የድርጅቱን አመራሮች ባሉበት እንዲቀጥሉ ወስኖ ተጠናቋል። አድማጮቻችን፣ ብዙዎቻችሁ እንደምታስታውሱት የኢህአዴግ የመተካካት ጉዳይ የተነሳው ከአምስት ዓመት በፊት በሟቹ ጠቅላይ ሚኒስትር መለስ ዜናዊ በህይወት በነበሩበት ወቅት ነው። የሀሳቡ አመንጪ እና ቀዳሚ አስፈጻሚም እሳቸው እንደነበሩ በስፋት ይነገራል። በወቅቱ በስፋት ተነግሮ እንደነበረው ቢሆን ኖሮ ዘንድሮ በአምስተኛ ዓመቱ አብዛኞቹ ራሳቸውን አቶ መለስ ዜናዊ ጨምሮ ነባር ታጋዮች እና ነባር አመራሮች ቦታቸውን ለአዲሶቹ፣ ለአዲሱ ትውልድ፣ ለሁለተኛ ትውልድ አመራር ይለቃሉ ተብሎ ታስቦ ወይም ተነግሮ ነበረ። በዘንድሮ ጉባኤ መገባደጃ ላይ እንደተረዳ ነው። ግን ያ እቅድ አልተሳካም። ያልተሳካበት በርካታ ምክንያት ሊኖር ይችላል። ምናልባት ወደኋላ በውይይታችን የምናነሳው ሊሆን ይችላል። እንደው ውይይታችንን ለመጀመር ስለሽና ደረሰ ባለፉት አምስት ዓመታት የተካሄዱት የመተካካት ሂደቶች አነሰም በዛም ቢያንስ የተወሰኑ አዳዲስ ፊቶችን እንድናይ አድርጓል። የአሁኑን ጠቅላይ ሚኒስትር ጨምሮ በዚህ ላይ ምን የታዘባችሁት ነገር አለ? ይሄ መተካካቱ እንደው ከአዲስ ፊት ከማየት የዘለለ አባል ድርጅቶቹንም ሆነ ኢህአዴግን በይዘት ደረጃ በፖሊሲ ወይም በአፈጻጸም ደረጃ ያመጣው ለውጥ ነበረ ወይ? ስለሺ ከአንተ ልጀምር። እሺ፣ መልካም። መስፍኔ አመሰግናለሁ። እንዳልከው ላለፉት አምስት ዓመታት በሟቹ ጠቅላይ ሚኒስትር ኢኒሽቲቭ ማለት ይቻላል ኢህአዴግ ምናልባት ከሌሎች ተቃዋሚም ድርጅቶች እንዲሁም ከዓለም አቀፉ ማህበረሰብ ከህዝቡም ጭምር ሁል ጊዜ በጥቂት ሰዎች የሚዘወር ድርጅት ነው። የውስጥም ዲሞክራሲ ጭምር የለው፣ የጥቂት ሰዎች ፓርቲ ነው፣ የጥቂት ሰዎች አምባገነንነት ነው በዛ ፓርቲ ውስጥ በዛች ሀገር እየተንጸባረቀ ያለው የሚለውን ነገር እንዲህ አይነቱን ትችት ከመቀነስ አንጻር ይመስለኛል አዳዲስ ሰዎችን ወደፊት የማምጣት አስፈላጊነት የታየው ይመስላል ፓርቲው። የዛሬ አምስት ዓመት ላይ ወደኋላ ሄደን ለማስታወስ ብንሞክር ያ ደግሞ እንደጠቀስከው በጠቅላይ ሚኒስትሩ ፊት አውራሪነት የተጀመረ ጉዳይ ነው። በግልጽ የተነገሩንም ነገሮች ነበሩ። በተለይ ወደ መጀመሪያ አካባቢ ያየናቸው ነገሮች በእርግጥም አዳዲስ ሰዎችን ወደፊት የሚያወጣ አካሄድ ነበር የነበረው ግን የአካሄድ ኢቨን በመተካካትም አንፃር ካየ ነው ምን አይነት ለውጥ ያመጣል አያመጣም የሚለውን በይደር እናቆየው እና እንደኔ አመለካከት የመተካካት ሂደቱ በጠቅላይ ሚኒስትሩ ሞት ምክንያት ዋነኛ አጀንዳነቱ የቀረ ይመስለኛል። ፓርቲው ወይንም ኢህአዴግ ወይንም ደግሞ አጋር ድርጅቶቹ በዋነኛነት ትኩረት ሰጥተው ሲንቀሳቀሱ የነበረው ከጠቅላይ ሚኒስትሩ ሞት በኋላ ፓርቲው አምባገነንነቱን አስጠብቆ ግሪፑን በዛ አገር ያለውን የበላይነት እና ክልሎችን በፌዴራልም ደረጃ ደግሞ ያለውን ስልጣን ሰላም፣ መረጋጋትን ባስከበረ ሁኔታ ው በስልጣን ላይ የሚቆይበትን መንገድ ለዛ ደግሞ የሚጠቅሙትን ሰዎች በፊት ለፊትም ባይሆን በጀርባ በር በኩል ወደፊት የማምጣት እና ራሱን የማረጋጋት ስራ ሲሰራ የቆየ ይመስለኛል። ከዛም ጋር የተያዘ ይመስለኛል የተጠበቀውን ያክል አዳዲስ ሰዎች ወደፊት ያልመጡ፣ እንደውም ምናልባት ከዚህ በፊት የሸኛቸውንም ሰዎች በግልጽም ባይሆን በጀርባ በር በቀጣይ ኢህአዴግ እንዲሁ ስልጣኑን አስጠብቆ በዛች ሀገር ተረጋግቶ እንዲኖር የሚያስችሉትን ነገሮች እየተመካከሩ እየሰሩ ያሉበት አስቸጋሪ ወቅት የሚያሳለፉ ይመስለኛል እና ኖሚናሊም ቢሆን አዳዲስ ሰዎች ያላየ ነው ከዛ ጋር በተያያዘ ሳይሆን አይቀርም የሚል ግምት አለኝ። ከዚህ በተጨማሪ ግን ምንድን ነው አዳዲስ የሚመጡትም ሰዎች ቢሆኑ ያን ያህል አዲስን ነገር ለኢትዮጵያ ይዘው ይመጣሉ ብሎ ለመናገር አስቸጋሪ ነው። ምክንያቱም እነዚህ ሰዎች በፓርቲ ውስጥ ያላቸው ቆይታ ከሞላ ጎደል አነስተኛ ነው የሚሆነው። ከዛም በላይና በዋነኛነት በትግል ውስጥ ያልቆዩ ሰዎች ናቸው የሚሆኑት። ስቲል ደግሞ በትግል ውስጥ የቆዩት ሰዎች ናቸው የመከላከያውን፣ የደህንነቱን፣ የፖሊሱን መዋቅር በስፋት ተቆጣጥረው ያያዙት። ከዛም ባሻገር ደግሞ እነዚህ ተቋማት እንደምናውቀው በአብዛኛው በትግል ውስጥ በአብዛኛው ከተሳተፈው ቡድን ከህዋት የወጡ ከመሆናቸው አንጻር ትግል ውስጥ አለመቆየትን ብቻ ሳይሆን አንዳንድ ጊዜ ከትግራይ ክልል ያልወጡ እንደ ጠቅላይ ሚኒስትር ኃይለማርያም አይነት አመራሮች አዲስም ሆነው ስልጣን ቢይዙ የማስፈጸም አቅማቸው ውስንነት ይኖረዋል የሚል ግምት አለኝ። ዞሮ ዞሮ ከኢህአዴግ አዲስ ፊት ስለመጣ አዲስ ነገር መጠበቅ አይቻልም የሚል እምነት ነው ያለኝ። ድርጅቱ በዋነኛነት በስልጣን ላይ ጥቅሙን አስከብሮ እንዴት መቆየት እንዳለበት አምርሮ እና በጥልቀት አስልቶ የሚንቀሳቀስ ቡድን ከመሆኑ አንፃር ለገባውን ቃል ኪዳን ያን ያህል የሚጨነቅ አይመስለኝም። አጠር ባለመልኩ እኔ እንደው አመለካከት በዚህ ዙሪያ ይመስላል። ደረሰ፣ የምትጨምረው ነገር ይኖራል? እንደው እዛ ላይ ምናልባት አብረህ እንደው አስተያየት የምትሰጥበት መወደው ሲጀመር ራሱ የዚህን የመተካካት ጉዳይ አስፈላጊ ያደረገው ነገር ምንድን ነው? ስለ ሺ የተወሰኑ ነጥቦች አንስቷል። እዛም ላይ አንተ የምትጨምረው ነገር ካለ እንግዲህ እንደ ተጠቀሰው ቀድሞ ይሄ መተካካት ያስፈልጋል በድርጅቱ አመራር ላይ የሚለውን ሀሳብ ከዚህ በፊት ከተዘጋጁት ሁለት ኮንግረሶች ቀድመው ያነሱ የነበሩ ሰዎች እንደነበሩ እናውቃለን። በድርጅቱ አመራሩ ሲኒየር ራንኪንግ የሆኑ ሰዎች ግን በአዋሳ በተደረገው ኮንግረስ ላይ ስብሰባ ላይ አቶ ተፈራ ዋልዋ በጣም አጠንክረው ሲናገሩ እንደነበር እና የቀደመውና በትጥቅ ትግሉም ውስጥ የነበረው የኢህአዴግ የከፍተኛ አመራሩ ተቀይሮ ራሱን ድርጅቱ ማደስ አለበት፣ ለውጥ መምጣት አለበት የሚለውን ሀሳብ ያራምዱ እንደነበረ እናውቃለን። ኋላ እንግዲህ ይህንኑ ሀሳብ ጠቅላይ ሚኒስትሩ የራሳቸው አድርገውት እንዳውም በሶስት የጊዜ ገደብ የተከፋፈለ የመተካካት እቅድ በፈረንጆች ጁን ሁለት ሺ ዘጠኝ ላይ ለድርጅቱ ያቀረቡት የቀድሞ ጠቅላይ ሚኒስትር አቶ መለስ ናቸው። በዛ ፕላን መሰረት እንግዲህ በሁለት ሺ አስር በተደረገው በፈረንጆች በተደረገው ኮንግረስ ላይ ኢህአዴግ አንድ ሶስተኛውን ስራ አስፈጻሚ ወይም የኮሚቴ የኤግዜኪቲቭ ኮሚቴ አባላት ቀይሯል። ሰላሳ ስድስት ናቸው። ከሰላሳ ስድስቱ አንድ ሶስተኛ የሚሆኑትን ቀይሮ አዳዲስ አባላት በስራ አስፈጻሚ ኮሚቴ ደረጃ አስገብተዋል። የተጠበቀውም ነበረ። በፈረንጆች ሁለት ሺ አስራ ሶስት ላይ ሁለተኛው ዙር ለውጥ እንደሚመጣ ነበር ሌላ አስራ አምስት ሰው ወይም አንድ ሶስተኛ ሰው እንደሚቀየር እና በሁለት ሺ አስራ አምስት አሁን እንግዲህ ከምርጫው በኋላ ሙሉ በሙሉ የቀደመው አመራር እድሜ ቢሰጣቸው ኖሮ የቀደመው ጠቅላይ ሚኒስትር ጠቅላይ ሚኒስትር መለስን ይዞ ሙሉ በሙሉ ይቀየራል የሚል ፕላን ነበረ። የሆነው ነገር ምንድን ነው? ሁለት ሺ አስራ ሶስት ላይ አስራ ሶስት ሰዎች ሌሎች ሰዎች ከሰላሳ ስድስቱ የ ኢህአዴግ ስራ አስፈጻሚ አባላት ውስጥ ወጥተዋል። የወጡት ግን በፓርቲ አባልነት እንትን በፓርቲ ምርጫ ወይም በፓርቲ የፓርላማ ወንበር አጥተው ሳይሆን በኤግዜኪቲቭ ሜምበሮቹ የውስጥ ስራ እንደገና ለምርጫ ስላልቀረቡ ነበር። በሌላ ቋንቋ የምርጫ ሳጥን ላይ አልቀረቡም ነበር በፓርቲ የምርጫ ስርዓት ውስጥ ግን ለውጥ ተደርጓል። በሁለት ሺ አስራ ሶስትም ላይ አሁን አዲስ እና ምናልባት ባለፉት ሁለት ጊዜያት በሁለት ሺ አስር ና አስራ ሶስት የተደረገውን መተካካት ፉርሽ ያደረገ ነገር የመጣው አሁን ነው። ሁለት ሺ አስራ አምስት ላይ በተለይ ህዋትን ስትመለከተው ከዘጠኙ የኤግዜኪቲቭ ኮሚቴ አባላት ውስጥ ስድስቱ ተመልሰው ቀድመው ሁለት ሺ አስር ና አስራ ሶስት ላይ ተሰና ሆቴ የተባሉት በጣም የጥንት ሰዎች እንደገና ስልጣናቸውን አደላለው የድርጅቱን አመራር ቁንጮ ላይ ተመልሰው ተቀምጠዋል። ይህ ማለት መተካካት የተባለው እቅድና ስርዓት ኦልሞስት ሙሉ በሙሉ ማለት ይቻላል እንደተቀለበሰ ነው የሚያሳይ። አይ ቲንክ የበለጠ አጓጊ እና እንደው ትኩረት ሰጥተን ልንወያይበት የሚገባ ጉዳይ የሚመስለኝ ለምን ተቀለበሰ ይሄ መተካካት እቅዱ፣ ሁለተኛ ደግሞ በተለይ ህወሀት ከሌሎቹ ድርጅቶች ቀድሞ ለምን ይሄንን የመተካካት ፕላን ቀለበሰው ወይም ሪቨርስ አደረገው ብለን ብንነጋገር ምናልባት የዚህ ነገር መቀልበስ ኢህአዲግ እንደ ግንባር እና ህወሀት ደግሞ እንደ አውራ ፓርቲ ከአቶ መለስ ሞት በኋላ በውስጣቸው እየታየ ያለ ስላለው የሬዮት ዓለም የፖለቲካ የስልጣን ሽኩቻ ብዙ የሚነግረን ነገር ይኖራል ብዬ አስባለሁ። መስል አዎ፣ እንደዚህ አይነት የተለያዩ ፓርቲዎች አንድ ላይ የሚመጡበት ህብረት ሆነ እንደ ጃንጥላ የሆነ ድርጅት እንደ ኢህአዴግ አይነቱ። እርግጥ ጃንጥላ አይደለም ኢህአዴግ፣ እንደውም በደንብ ጠርንፎ ነው የሚይዘው። አራቱ ነው። በተለይ በህወሀት በኩል አሁን የምናየው እኔ ስመለከተው የኮንፊደንስ እጥረት ያለ ይመስለኛል። ይሄ መተካካቱ እንዲቀጥል ባለፉት ሁለት የድርጅት ጉባኤዎች እንደታየው ወይም ቃል እንደተገባው ባይሆን እንኳ በተወሰነ መንገድ ግን ሊታይ በሚችል መልኩ ሊሄድ ያልቻለው አንዱ በራስ የመተማመን ሁኔታ በህወሀት በኩል በጣም ዝቅተኛ ይመስላል። ምናልባት ድርጅት ውስጥ የቆዩት ሰዎች ድርጅታችን ወደ አሉን አቅጣጫ ሊሄድ ይችላል የሚል ስጋት ገብቷቸው ሊሆን ይችላል። ለምሳሌ ፎርቹን እንደዘገበው ከሆነ የመለስን ሌጋሲ የመለስን ራዕይ እናስቀጥል የሚሉ እና ይሄንን እንደ አንድ አጀንዳ የሚይዙ ሰዎች፣ በተቃራኒው ደግሞ የመለስ አጀንዳ መስተካከል አለበት ከጊዜው ጋር ምንድነው እንዲጣጣም መደረግ አለበት በሚሉ መካከል የፖለቲካ ሽኩቻ እንደነበር ሁሉ ተዘግቧል እና እንዲህ አይነት ኮስተር ያሉ ውስጣዊ ሽኩቻዎች ሲኖሩ ማንኛውም ድርጅት ወደ ትልቅ ለውጥ ለመግባት በተለይ ደግሞ ሁነኛ ወደሆነ የአመራር ለውጥ ለመራመድ ፈራተባ ቢል ብዙ የሚያስገርም አይሆንም እና አንዱ እኔ የምገምተው ይሄንን ይመስለኛል። ሌላው እንግዲህ የኢህአዲግ ውስጥ ያሉት ፓርቲዎች ራሳቸው እርስ በርስ ምን ያህል ነው ተጽዕኖ የሚደራረጉት? አንዱ አባል ፓርቲ በገባው ቃል መሰረት በተስማማበት መርህ መሰረት ለውጥ አላደርግም ቢል ሌላው ድርጅት ተጽዕኖ ያደርግበታል ወይ? ተጽዕኖ ስል ይሄ ሁልጊዜ በሽጉጥ እየመዘዙ ሳይሆን የፖለቲካ ተጽዕኖ ግፊት ይደራረጋሉ ወይ እና በዛ ሴንሱ የተሻለ ለውጥ ያሳዩት ያው ቅድም እንዳልነው ለውጡ የፊት ነው ከበደን ባየ ላይ የመተካት ነው እንጂ የፖሊሲ ወይም ሁነኛ የሆነ የአሰራር ለውጥ ማለት አይደለም። ግን የተሻለ የተራመዱ የሚባሉት ደኢህዴን ኦፕቲቭን ኦህዴድ በነ ህወሓት ላይ ተጽዕኖ ማሳደር መቻላቸው በጣም በጣም ያጠራጥረኛል። እና ከዚህ አንጻር ሳየው እርግጥ እንደተባለው ህወሓቱ ውስጥ ያለው ሁኔታ ራሱ ለውጡን እንዳቆመው መገመት የሚቻል ይመስለኛል። እያደመጣችሁ ያላችሁት ዋዜማ የፖድካስት ስርጭትን ነው። ይህ ዝግጅት ዋዜማ ራዲዮ ዶት ኮም ድረገጻችን ላይ ታገኙታላችሁ። አስተያየቶቻችሁን ደግሞ ዋዜማ ራዲዮ አት ጂሜይል ዶት ኮም፣ ዋዜማ ራዲዮ አት ጂሜይል ዶት ኮም ላይ አድረሱን። መሰናዷችን ይቀጥላል። ከዋዜማ ሆነ ከአነሳ ነው አይቀር በእንዲህ አይነት የመተካካት ሂደቶች ውስጥ ወሳኝ የሚባሉት ነገሮች ምንድን ናቸው? ስላላቸው ስለሻ አሁንም ለአንተ ቅድሜ ወንደስ፣ ያው እንግዲህ መተካካት አስፈላጊነቱ እንደኔ ያው ግምት ነው የኔ ምንም ጥናት ላይ ያን ያህል የተመሰረተ አይደለም። ማይ ኦብዘርቬሽን የሚነግረኝ ነገር መተካካት የሚለው ነገር የመጣው እንግዲህ አንድ ጠቅላይ ሚኒስትር አንድ ፓርቲ አንድ ቡድን ለሀያ አመት ስልጣን ላይ ቆየ እና ያ ዲሞክራሲያዊ ነኝ ብሎ ለሚዘምር ፓርቲ አስቸጋሪ ነው። ዲሞክራሲያዊ ነኝ ብሎ ሁሌ በዛ መልኩ ለመቀጠል። ያ በተለይ ሟቹን ጠቅላይ ሚኒስትር እንዳሳሰባቸው ግልጽ ነው። ስለዚህ ቢያንስ ደቨሎፕመንታል ስቴት እንደሚባሉት አይነት እንደ ቻይና እና ሌሎችም ሀገሮች ዋናው ሰው እንኳን ባይቀየር ከዛ ሰው ጀርባ ያሉ ስራውን የሚሰሩ ሰዎች ሊቀየሩ የሚችሉበት እድል እንዳለ ሊያሳዩን ነበር የሞከሩት። ለዛ ያው ስቲል ካልኩሌትድ ሪስክን የወሰዱት አዳዲስ ሰዎችን ማምጣት በራሱ የሚፈለገውን ነገር ነስስር ላ አቺቭ ማድረግ ላይ ይቻል ይችላል። በመሰረታዊ ደረጃ ግን እኔ የማምነው በመተካካት ሂደት እነሱ ምናልባት ደጋግመው እንደሚናገሩት መሰረታዊ የሆነ ለውጥ አይመጣም። ምንድን ነው ሊሆን የሚችለው? አዲስ ሰው ግን ዋነኛውን ኦብጀክቲቭ ያም ስልጣን ላይ መቆየትን ማረጋገጥ መቻል አለበት። ያንን ነገር ማድረግ ደግሞ ሁኔታዎች ላይፈቅዱ ይችላል። አንዱ የመተካካት ሂደቱን እኔ አደናቀፈ ብዬ ኖሚናል ያለውን አዳዲስ ሰዎች የማምጣትን ነገር አደናቀፈ ብዬ የማስበው ነገር ቅድም ለመንካት ሞክር ያለው ጠቅላይ ሚኒስትሩ መሞት የታቀደ ነገር አይመስለኝም። ጠቅላይ ሚኒስትሩ እንደዛ አጭር በሆነ ጊዜ ውስጥ ይሞታሉ ተብሎ የታሰበ አይመስለኝም። ከዛ አንፃር ጠቅላይ ሚኒስትሩ ከነበራቸው ስልጣን፣ ተሰሚነት፣ ምናልባትም ብቃት አንፃር ህወሓት እንደ አንድ ፓርቲ እንደ አንድ አውራ ፓርቲ ኢህአዴግም ደግሞ እንደ ስብስብ ሰውየውን ዲር ሊያጧቸው ይመስለኛል። በጣም ከባድ ሎስ ይመስለኛል። ያንን ጋፕ የመሙላት ያንን ቀዳዳ የመድፈን ነገር ቀዳዳ የመሙላት ወይንም ደግሞ የመድፈኑ ነገር ብዬ ስል እስታት ስታትስኮን የማስጠበቅ ህወሓት አውራ ፓርቲ ነው። አሁንም ህወሓት አውራ ሆኖ የሚቀጥልበትን ሁኔታ ኢህአዴግ ቶታሊቴሪን አምባገነን መንግስት ነው። ያንን አምባገነንነቱን ያንን ግሪፑን አጥብቆ በዛች ሀገር ሰርቫይቭ የሚያደርግበትን አማራጭ የመፈለግ ጉዳይ ነው፣ ቅድሚያ ተሰጥቶታል። አይ ቲንክ ሲሰራበት የነበረው ላለፉት ሶስት እና ሁለት አመታት ማለት ከጠቅላይ ሚኒስትሩ ሞት በኋላ እና መተካካት እኔ ዋነኛ ነገር ነው ብዬ አላስብ። እንደ አንድ ፋሽን የተወሰደ ጠቅላይ ሚኒስትሩ በተደጋጋሚ ስልጣን እንዲለቁ ብዙ ዘመን ስልጣን ላይ እንደቆዩ ብዙዎች ያሳስቡ ይተቿቸው ስለነበረ ከዛ ትችት ለመገላገል እንደው የመረጡት መንገድ ነው እና ያ መንገድ ደግሞ ዋነኛ ነው ብዬ አላስብ ያለውን ነገር ለማስቀጠል ከትችት ትንሽ ተገላግሎ የፓርቲውንም ደግሞ ህልውና፣ ሰዎች ያረጃሉ፣ ይታመማሉ፣ ይሞታሉ እነሱ እንኳን በማይኖሩ ጊዜ ያ አቅም ያ የሚቆይበትን መንገድ የማመቻቸት ምርጫ ነው የወሰዱት ብዬ አስባለሁ። ግን ያልተጠበቀው ሆነ፣ ያም የጠቅላይ ሚኒስትሩ ሞት ነው። ስለዚህ ወደ ቤዚኩ የመመለስ የሚሻለውን የማድረግ ነገር ያንን ይመስለኛል ህወሓት ያሳየን ነው። በኢህአዴግ ውስጥም ቢሆን በሌሎቹ ፓርቲዎች አካባቢ ተመሳሳይ ነገር ይኖራል ብዬ አስባለሁ። ዞሮ ዞሮ በሌሎቹ ፓርቲዎች ውስጥ መተካካት ሳይሆን ያው ሪሸፍሊንግ የተለመደ ነው። በተለይ በኦሮሞው ድርጅት እና በደቡቡ ፓርቲ አካባቢ ሰዎች ዝም ብሎ እንደ ቲሸርት ነው ሲቀያይሯቸው የኖሩት። እና መሰረታዊው ነገር መተካካት እኔ እንደ ዋነኛ ነገር አላየውም። በኢህአዴግ ስትራቴጂ ውስጥ በአንድ ወቅት ጠቃሚ ነገር ነው የሆነን ነገር አቺቭ ለማድረግ ተብሎ የተመረጠ መንገድ ነበር። ያ ግን ጠቃሚነቱ አይንክ ኤክስፓየር ያደረገ ይመስለኛል ከጠቅላይ ሚኒስትሩ ሞት በኋላ። ስለዚህ ለዛ ሎያል መሆን አስፈላጊ ሆኖ አላገኙትም። የነበረውን እና አሁንም ያለውን ስታትስ ኮ ለማስጠበቅ አሮጌውን ሊደርሽፕ ወደፊት እንደገና ማምጣት አስፈላጊ ሆኖ አግኝተውታል። ያንን ያደረጉ ይመስለኛል። ደረሰ ምን ትላለህ? በዚህ ለመተካካት የሚያስፈልጉት ነገሮች ወይም አንድን የመተካካት ሂደት የሚወስኑት ነገሮች ምንድን ናቸው ትላለህ? እንግዲህ መተካካት የሚለው ነገር በየት አይነት የፖለቲካ ስርዓት ብለን ማሰብ አለብን። እንዲሁ በጠቅላላው አሁን እንደው የዳበረ የሚባል የሊበራል ዲሞክራሲ አይነት መዋቅር ያላቸው ሀገሮች እኮ ምርጫም የሚያደርጉት ፓርቲም የሚያከራክሩት ላሸነፈው ድምፅ የሚሰጡትና መንግስት የሚለዋወጠው መተካካት እንዲኖር ነው። ይሄ ኢህአዴግ የሚባለው ድርጅት በዛ አይነት ነገር የሚያምን አደለም። እንደነ ቻይና ኮሚኒስት ፓርቲ አይነት እንደው ዘላለማዊ የሆነ የመንግስት ስልጣንን ጠቅልሎ የያዘ ግን በትውልድ መካከል የሚደረግ እንደ ዱላ ቅብብል አይነት የአመራር ለውጥ የሚፈልግ እና በጣም ግራ ዘመምና ኦልሞስት ኮሚኒስታዊ የሆነ የስልጣን ሽግግርና ለውጥ ወይም መተካካት የሚፈልግ ነው። ስለዚህ ይሄ በዚህ ቅኝት ከሄድን፣ እንደነዚህ አይነት ሽግግር የሚያደርጉ ፓርቲዎች ለምሳሌ የቻይና ኮሚኒስት ፓርቲን እንዲሁ ወደዚህ ቀርበን ለምሳሌ የሲንጋፖር ውስጥ ያለውን የሊኳን ዩ የመሰረቱትን ፓርቲ ስናይ፣ አምነው የሚባለውን ማሀቲር መሐመድ የመሰረቱትን የማሌዥያን ፓርቲ ስናይ፣ እነዚህ ፓርቲዎች ዘላለማዊ እንደሆኑ ነው የሚያስቡት። ብዙ ጊዜ አንድ መስራች ወይም ባለራዕይ ብለው የሚያስቀምጡት አውራ ሰው አለ። ያ ሰው በጤና ክልም ይሰናበት ወይም በቃኝ ብሎ ይሰናበት፣ ከዛ በኋላ የሚመጡት የፓርቲው አባላት ወይም የአመራር አባላት ሰውየውን የሚተካውት አዲሱ ትውልድ የርዕዮተ ዓለም ለውጥ እንዲያመጣ አይጠበቅም። ኳሊቴቲቭ የሆነ ለምሳሌ ቀድሞ የነበረው አመራር የማይስማማበትን የርዕዮተ ዓለም ወይም የአይዲዮሎጂ አቅጣጫ ቀይሮ በዚህ በኩል እንሄድ አይደለም፣ ከዚህ በፊት በቀኝ ነበር ሄድ ነው፣ ወደ ግራ እንመለስ የሚል አይነት ኳሊቴቲቭ የሆነ የአስተሳሰብ፣ የአመለካከት፣ የራዕይ፣ የአቅጣጫ ለውጥ አያመጡም እንደዚህ አይነት ፓርቲዎች። ስለዚህ የኢህአዴግም ውስጥ መተካካት ስንል የምንጠብቀው መተካካት አዲስ የሚመጡት ሰዎች በጣም መሰረታዊ የሆነ ለውጥ የአቅጣጫ መቀየር ያመጣሉ ብለን መሰብ የለብንም መጠበቅም የለብንም። ስለዚህ በዛ መነጽር ካየኸው ይሄ መተካካት የሚባለው ነገር ምን ያህል እርባና ወይም ዋጋ ያለው መተካካት ነው ብሎ መጠየቅ ይቻላል። ሌላ ነገር፣ ስለዚህ ስለ መተካካቱ ሳስብ በተለይ የኢህአዴግ ህብረ ብሔራዊ ፓርቲ ስላይደለ የፓርቲዎች ጥምር ነኝ ብሎ ስለሚል መተካካቱ ወይም የአመራር እርከኖቹ የሚቀያየሩት በእያንዳንዱ ድርጅት ውስጥ ነው ወይስ በግንባሩ ላይ ባሉት የስልጣን ፖዚሽኖች ላይ ነው የሚለው ራሱ ሌላ አጨቃጫቂ ነገር ነው። መተካካቱ ሆሪዞንታል ዳይሜንሽን አለው። ለምሳሌ የኢህአዴግ ሊቀመንበር የነበሩት ሰው ከቲፒኤልኤፍ ነበሩ። አሁን የደሄዴግ ሰው ሆነዋል። ነገ ሌላ ሊሆን ይችላሉ የሚል ጥያቄ ያመጣል። ይሄ በጣም ወሳኝ ነው። ምክንያቱም የግንባሩን አቅጣጫ እና ግንባሩን የሚመሩትን ሰዎች፣ ፊት ለፊት የሚቀመጡትን ሰዎች ማንነት እና ነው የሚመሩበትን ሁኔታ ይወስናል የሚል ነው። አትሊስት ሌሎቹ እንደ ቻይና ኮሚኒስት ፓርቲ አይነቶቹ ፓርቲዎች ወይም ለምሳሌ በደርግ ጊዜ የነበረውን ኢሰፓን ብታየው የፓርቲዎች ጥምር ስላልነበረ እንዲህ አይነቱ መተካካት ቢታሰብ በአንድ ድርጅት ውስጥ የሚደረግ እንጂ በድርጅቶች መሀል የሚደረግ ድርድር የሚያመጣው መተካካትም አይሆንም። ስለዚህ ሁለት ላይ ብላለው ለማለት ፈልጌ ነው። እና ይሄ ምን ያደርጋል? ጉዳዩን ያመሳቅለዋል። ለዛ ነው አሁን ለምሳሌ ቅድም እንዳልኩት ሁለት ሺ አስራ አምስት ላይ ሁሉም የኢህአዴግ ውስጥ ያሉት የስራ ፈጻሚ ኮሚቴ አባላት ሰላሳ ስድስቱም ይቀየራሉ ተብሎ ሲታሰብ እንደውም ህወሓት በራሱ ቀድሞ የወጡትን ሁሉ አምጥቶ ራሱን ሪኢንፎርስ አድርጎ ተቀመጠ። ስለዚህ አሁን እነ ኦዴድ እነ ብአዴን፣ እነ ደህዴግ ምንድን ነው የሚያደረጉት? እነሱን ተመልሰው ቀድሞ ያሰናበቷቸውን ጎምቱ ፖለቲከኞች መልሰው ማምጣት ይችላሉ ወይስ ለማምጣት ያስባሉ ወይስ ህወሀት እንደፈለገው ነው የሚያደርገው? የሚለው ነገር ሁሉ ብዥታን ይፈጥርብሃል እና እኔ የሚመስለኝ ምንድን ነው ምናልባት ነገርየው ሊሳካና ዳር ሊደርስ ይችል የነበረው ጠቅላይ ሚኒስትር መለስ በህይወት ቢኖሩ ነበር። አሁን ግን እሳቸው ስለሌሉ እንግዲህ አንዱ ህወሀት ያልተገበረው የመጀመሪያው የእሳቸው ሌገሲ ይሄ የመተካካት እቅድ ሆኖ በታሪክ ይመዘገባል ማለት ነው። ትክክል። ሁለታችሁም እንዳነሳችሁት የመተካካቱ ነገር አሁን ኢህአድግ ውስጥ እንደምናየው ባለቤት የለውም። ባለቤት ያጣ ማንኛውም እቅድ ደግሞ ፈጻሚ አይኖረውም እና ሁለታችሁም እሱን በደንብ አስረግታችሁ ነው ያነሳችሁት። በጣም ትክክል ይመስለኛል። ሌላ እዚህ መተካካት ላይ እኔ እንደው በጣም ቁልፍ ሚና ሊጫወት ይችላል ብዬ የማስበው ነገር የመተካካቱን ሂደት ተቋማዊ ማድረግ ተቋማዊና፣ በአደባባይ የሚታወቅ ሁሉም ሰው የሚዳኝበት ሁሉም የፓርቲው አባላት አይተው የራሳቸውን ግምት የሚወስዱበት የሚፈርዱበት እንደዛ አይነት ምንድነው ሁኔታን መፍጠር መተካካቱን እውነተኛ ለማድረግ ይጠቅም ነበረ። እርግጥ ስለ ሺ ደጋግሞ እንዳነሳው ይሄ የመተካካት ነገር በወቅቱ በአቶ መለስ ላይ ይደርስ የነበረውን ጫና ለማ ለማስወገድ ለማስወገድ አንደኛው ምክንያት እሱ ስለነበረም በደንብ አልታሰበበት እንደሆነ አላውቅም። በሌላ በኩል ደግሞ ካየ ነው ኢህአዴግ እንደ ድርጅት ያን ያህል እውነት ከሌሎቹ ሀገሮች ጋር ካየ ነው ረጅም ዕድሜ ያስቆጠረ ፓርቲም አይደለም እና ለማንኛውም መተካካቱ ግን ተቋማዊ አላደረጉት። ተቋማዊ የሚያደርግም አካል ያለው አይመስልም። አሁን ለምሳሌ ቅድም እንዳነሳ ነው ቲፒኤልኤፍ ከብዙ እርምጃ አልተራመደም። ለምንድን ነው ያልሄድ ያልሄድከው ብሎ የሚጠይቅ አካል የለም። ይሄ የፓርቲው የራሴ ጉዳይ ነው ነው የሚለው የራስ። ሌሎቹ ወደፊት ሄደዋል። እነሱን ጥሩ አድርጋችኋል ብሎ የሚያመሰግናቸው አካል የለም፣ ባለቤት የለውም። ቤዚካ ሌላው አንዱ ነገር እዚህ ጋር ልበል መስፍን፣ እንደው ከፈቀድክልኝ እንደው ነገሩን አሰፋው ብላችሁ እንዳትወቅሱኝ እንጂ ስለሺና መስፍን፣ ይሄ የመተካካት ጣጣ ግን የኢህአዲግ ጣጣ ብቻ ነው ወይ? እንደው ነገርየውን አውጥተን ወደ ተቃዋሚ ፓርቲዎች ስናመጣ እንዲህ ተቃዋማዊ የሆነ የአመራር ለውጥ የሚደረግባቸው ድርጅቶች ናቸው ወይ? እንደው በስነ ሥርዓት በወጉ ተጽፎ የተቀመጠ የአመራር ለውጥ ከዚህ እስከዚህ ላ ትውልድ ወይም ለአንድ ሰው ይሰጣል ተብሎ የተቀመጠ ስርዓት አለ ወይ ብለን እኮ ማሰብ እንችላለን። እንደው እንደ ሶሲዮሎጂስትም ነገሩን ሳይሆ ነው ባይዘ ወይ ይሄ ያለመተካካት ጣጣ በኢትዮጵያ ባህል ውስጥ ያለ ጣጣ ነው። በድሮ ዘመን ራሱ የነገስታቱን ታሪክ ስትመለከት፣ ለምሳሌ ዓፄ ሚኒሊክ ሲያርፉ የነበረውን ጣጣ ታስታውሳላቸው። እሳቸው ለልጅ እያሱ ነው ወንበሩን ያወረሱት ተባለ። ልጁ ልጅ ነው ተብሎ መቼ ቀጥሎ ንግስተ ዘውዲቱ መጡ። ኋላ ተፈሪ መኮንን ለስልጣኑ ማገንገን ጀመሩ። ኦልሞስት ስምንት አመት ነው የፈጀው ያ ሁሉ ምኒልክን የመተካ አጣጣ እና ንትርክ አብቅቶ አዲስ ንጉስ እስኪመጣ ድረስ አጼ ኃይለ ስላሴም አልተካም ብለው ነው የኢትዮጵያ አብዮት ደርሶ የተካቸው። ሊቀመንበር መንግስቱን እንኳን እዚህ ስልዩት ውስጥ ባናስገባቸው ጥሩ ነው። እና አሁንም አቶ መለስ ከሞቱ በኋላ ይሄው ካልቸራል ፋብሪካ አደለም ወይ ይሄው ይሄው ሲኒማ አደለም ወይ እየተደገመ ያለው ለማለት ፈልጌ ነው። እንደው ችግሩን ኢህአዲጋዊ ብቻ አደለም ብዬ ስለማስብ ነው ኢትዮጵያዊም ጸባ ያለው ለማለት ነው መሰል ትክክል ነው። ምንም ጥያቄ የለውም። እንደው የውይይታችን መነሻ ይሄ በቅርብ የተካሄደው የድርጅቱ አስረኛ ኮንግረስ ነበረ። ይህ ላይ አተኮርን። ከቦላ ጎደል የሀገሪቱን የፖለቲካ ህይወት የሚቆጣጠረውም ይኸው ፓርቲ ይኸው ድርጅት ስለሆነ በሱ ላይ አተኮርን እንጂ እሱማ መቼም ድርጅቱም ቢሆን ከየት ያመጣዋል ከዚሁ ከኛው የቀደመው ትውልድ አርሶ ከሰበሰበለት የባህል የአስተሳሰብ የአመለካከት ጎተራ እያወጣ ነው የሚጠቀምበት። እርግጥ ያው መጥፎ መጥፎን ብቻ እየመረጠ መጠቀሙ የሚያስተቸው ቢሆንም ማለት ነው። ግን እንዳልከው ሌሎቹም ፓርቲዎች ብዙዎቹ ፓርቲዎች የላቸውም። እኔ እስከማውቀው ድረስ ኢዴፓ አንድ አመራር ከሁለት ጊዜ በላይ መሪ እንዳይሆን አንድ ሰው ህገ ደንቡን ያሻሻለ ይመስለኛል። ምናልባት ሌሎቹም ከቅርብ ጊዜያት ወዲህ እንደዛ አይነት መሪውን የሚመለከቱ ማሻሻያዎች ወይም የስልጣን ዘመን መገደቢያ ነገሮችን እንዳዘጋጁ አውቃለሁኝ። ሰማያዊ ፓርቲም ከሁለት ጊዜ በላይ መሪው እንዳይመረጥ የሚገድብ ህግ ያለው ይመስለኛል ካልተሳሳትኩ። እንግዲህ የሌሎቹን እርግጠኛ አይደለውም፣ ግን ደረሰ እንዳነሳኸው ይሄ በሁሉም ተቋሞቻችን ላይ በፖለቲካ ብቻ ሳይሆን ከዛም ውጭ እውነት ለመናገር ያለ መሆኑን ማስታወሱ በጣም በጣም ተገቢ ነው። ጥሩ ውይይት አሰማን። መስፍን ከደረሰና ከስለሺ ጋር እንግዲህ ውይይቱ በዚህ አላበቃም። ሁለተኛውን ክፍል ደግሞ በቀጣዩ ሳምንት የምታደምጡት ይሆናል። የሚኖራችሁን አስተያየቶች በኢሜል አድራሻችን ዋዜማ ራዲዮ አት ጂሜል ዶት ኮም ዋዜማ ራዲዮ አት ጂሜል ዶት ኮም ላይ ልታደርሱን ትችላላችሁ። ፕሮግራሞቻችንን በአጠቃላይ ደግሞ ዋዜማ ራዲዮ ዶት ኮም ዋዜማ ራዲዮ ዶት ኮም ላይ ማዳመጥ ይቻላል። አለበለዚያም በማህበራዊ ገጾቻችን በፌስቡክ እና በትዊተር ዋዜማ ራዲዮ ብላችሁ ፈልጉን። ዋዜማ ራዲዮ ብላችሁ ታይፕ ስታደርጉ ታገኙናላችሁ። በፌስቡክ ተከተሉን። በትዊተርም እንደዚሁ ብትከተሉን ሁልጊዜም የምናዘጋጃቸውን ፕሮግራሞች በቀላሉ ማግኘት ትችላላችሁ። እንግዲህ ሁለተኛውን ክፍል ሳምንት ይዘን እስከምንመለስ ድረስ መልካሙን ሁሉ እንመኝላችኋለን። ከዋዜማ ራዲዮ